SBS Radio BTG, back. ቅርቡ ዲሴምበር 10 2019 የኖቤል ሰላም ሽልማት ኖርዌይ ኦስሎ የቀበላ ስነ ስርአት ላይ ተገኝተሽ ሁለት አገር በቀል ስራዎችን አቅርበሻል። ሲንጃላዳና ሀገሬ የሚለውን ያ ስራ በርካታዎችን ሰዎች አስደምሟል። በውጭ ተመልካች የነበሩትን እዛ አዳራሽ ውስጥ ስላሉት አንቺ ትገልጭልናለሽ። በወቅቱ ምን ተሰማሽ? ያንን አይነት ዝግጅት ስታቀርቢ በድምተኞቹ ዘንድ እዛ ፊት ለፊትሽ ያሉት ጠቅላይ ሚኒስትሩን ጨምሮ ሮያል ፋሚሊውንም እንደዚሁ አክሎ ምን አይነት ስሜት ነበር አንቺ ላይ ያሳድረው? በኢትዮጵያዊነትሽ በቤት እጅ የሙዚቃ ሰውነትሽ በቃል ለመግለጽ የሚከብድ ስሜት ነበረ የፈጠረው እኔ ላይ። ምክንያቱም መድረኩ በጣም ትልቅ ከመሆኑ አንጻር የታደሙትም በጣም ትላልቅ ሰዎች ነበሩ። ከንግስት ቤተሰብ እስከ ክቡር ጠቅላይ ሚኒስትር ድረስ ና ፍርሃት ስሜት ነበረው። ከዛ ጎን ለጎን ደግሞ ወደር የሌለው ደስታም ነበረው لا <applause> زى ዛ በነበርሽበት ወቅት አገር ቤት የነበሩት ተመልካቾች ኢትዮጵያውያን አገር ቤት ባለው ሪፖርተራችን እንደ ገለጸው ከሆነ ቤቲጂ በተለይም ሀገሬ የሚለውን ሙዚቃ በምትቻወትበት ወቅት እንባቸውን ያፈሰው ያለቀሱ ኢትዮጵያውያን ነበሩ። ከዛም ባሻገር በኖቤል የሰላም ሽልማት ማዕከል ኢትዮጵያ በሁለት ታላላቅ ኢትዮጵያውያን ተወክላለች። አንዱ የኖቤል ሰላም አሸናፊው ጠቅላይ ሚኒስትር አብይ፣ ሌላዋ ድምፃዊት ቤቲጂ ናች። ይህን የመሰል አታይ ሰንዝረዋል ብሎ ሪፖርት አድርገዋል። ይህ ለአንቺ ምን ማለት ነው? በተለይ ሀገር የሚለው ሙዚቃ ከኢትዮጵያዊነትሽ ጋር ተሰናስሎ ምን አይነት ስሜት ተሳደረብሽ? የሰዎችስ ይህን ማለታቸው በአንቺ ላይ የሚያሳድረው ለወደፊቱ ኃላፊነት ጭምር አክሎ ይመጣል? አዎ፣ በጣም በጣም ከባድ ኃላፊነት ያመጣል። ግጥሙን የጻፈልኝ ምሉ ሞላ የሚባለች ነው። ፈቶኝ ስቱዲዮ የነበረው ቀረጻሌ ራሱ እኔ ዘፈኑን ለመዝፈን ሳጠነው እምባዬ ይመጣ ነበር። እና የመጀመሪያውን ሁለት እንሱኖች እየተቀረጹ እምባዬ እያስቸገረኝ ደም እቆይ እያረፍ ነበር የቀረጽ ነው። እና ያ ስሜት ውስጤ ነበረ። እኔም አሁን ቪዲዮውን ሳየው እምባዬን ያመጣብኛል። ማለት እንደዛ እየተሰማኝ ነው የዘፈንኩት ዘፈን ነውም እና ለእኔም ራሴ ቪዲዮን ሳየው ትንሽ አሁን እምባ ይለኛል። ኢትዮጵያን በመውደድሽ ገርሽ ያለሽ ፍቅር ከፍተኛ መሆኑ አንዱ ታወቂበት ጉዳይ ነው። ስለ አንቺ ሲነሳ ይሄ ከልብሽ ውስጥ ገብቶ የዚህ አይነት የሲቃ ስሜት ያሳደረብሽ ከምን አኳያ ነው? ኢትዮጵያ በተለያዩ አሉታዊ በሆነ ገጽታዎች ሁሌ ስትነሳ ስለነበረና እንዲህ አይነት በጣም ብዙ ጊዜ የማይገኙ ታላቅነቷን ዳግም የሚገልጹ ስሜቶች እውን ሆኖ ስታይ ያ ነው ስሜትሽን የሚፈትነው ሲቃ ውስጥሽ ያሳደረው ያሳድረው በይበልጥ ሲቃ ውስጤ ያሳደረው ያው ኢትዮጵያን በዚህ ጎልታ መታየቷ ብቻ ሳይሆን በጣም ትልቅ ህዝቦች ሆነን በጣም ብዙ ትላልቅ ነገሮች እያሉን ግን እኛ አንዳንዴ ትኩረታችንን የተለያዩ ነገሮች ላይ አርገን መለያየታችን መበታተናችን ልዩነታችን ውበታችን ሆኖ አንድ ላይ ማደግ በምንችልበት ጊዜ ዓለምን ሙሉ በምናስተዋወቅበት ጊዜ እኛ ግን በተለያዩ ትናንሽ ነገሮች ተለያይተን አንዳንዴ የሚፈጠሩት ነገሮች አንዳንዴ የሚስተዋሉት ግጭቶች በጣም እውነት ከልቤ ይረብሸኝ ስለነበረ እሱም ተጨምሮ ነው እና ቢቻል ወደዛ ፍቅር መመለስ ብንችል ነው ማደግ የምንችለው መጨረሻም ዘፈኑ ሲያልቅ ብሎ የሚዘጋው ሀገር ነው ወገን ወገንም ሀገር ብዙ ነው ቋንቋው ግን አንድ ቤተሰብ ነው የሚለው ነው ቋንቋ ግን አንድ ቤተሰብ i አንድ ቤተሰብ ነን እና እንደ አንድ ቤተሰብ ማሰብ ስንችል፣ እንደ አንድ ቤተሰብ መዋደድና መከባበር ስንችል በጣም እናድጋለን። ቀድሞ ከነበረው ግርማ ሞገሳችንንም እንመለሳለን ብዬ አስባለሁ። በቀደሙ የኦስሎው የሙዚቃ ስራሽ በመላው ዓለም መድረክ ላይ ግዘፍ እንድትነሺ ያደርገዋል። ያንን ዝና ተጠቅመሽ ኢትዮጵያን ሙዚቃም ወደፊት ለማራመድ እንዳልሽውም የሀገር ፍቅር ስሜት ኢትዮጵያዊ አንድነትም እንደዚሁ እንዲጎላ፣ እንዲዳብር የኢትዮጵያም ገጽታ በውጭ ከፍ ብሎ እንዲታይ ለማድረግ ዝናውን ልትጠቀሚበት አስበሻል በሙዚቃ ስራሽ ጋር አዋዝተሽ? አዎ፣ ከህፃንነቴም ጀምሮ የምመኘው የኢትዮጵያ ሙዚቃ ትልቅ መድረክ ላይ ዓለም አቀፍ መድረክ ላይ ማስተዋወቅን ነበር መመኘው። ለዚህ ፈጣሪን በጣም አመሰግናለሁ። ይሄ በጣም ጥሩ ጅማሬ ነው። በዚህ ደግሞ በጣም ብዙ መግፋት ነው የምፈልገው። ረጅም መጓዝ ነው የምፈልገው። ግራሚም ማሸነፍ ነው ምኖቴ ይሄ እና ይሄ መጀመሪያው ነው እንጂ የሚሆነው ይሄ ማጥጫያው አይሆንም። በዚህ ሁላችንም እንስማማለን። ሕልምሽም እውን እንደሚሆን እርግጠኞች ነን። የልጅነት ነገርን ካነሳሽ በልጅነት ጊዜሽ እናትሽ የለም ወደ ትምህርትሽ አተኩሪ ሲባል የለም ወደ ሙዚቃ ነው የሚሄደው ብለሽ ታስቸግሪ ነበር። እንደውም በሺ ላንቺ ስል እማራለሁ ብለሽ እስከ አስራ ሁለተኛ ከጨረስኩ በኋላ ከዛ ወደ ሙዚቃ አለም እመለሳለሁ የሚል ነበር በልጅነት አእምሮሽ የነበረው። እርግጥ አሁን ከአንድም ሁለት የዩኒቨርሲቲ ዲግሪ ይዘሻል። በትምህርቱ አለም በቋንቋም ረገድ በእንግሊዝኛና ፈረንሳይኛ እንደዚሁ አቀልጥፈሽ ትናገር ያለሽ ጅማሮሽም የሙዚቃው የነበረው በእንግሊዝኛ ነው። እና ሙዚቃ ለቤቲጂ ምን ማለት ነው? ያን ያህል በልጅነት ሽሽ ውስጥሽ ገብቶ መንፈስሽን መላ አንቺነት መላንችነትሽን እስካሁንም ድረስ ተቋጥሮ የገባ በምን መልክ ነው ኪነ ጥበብ የተለየም የሙዚቃ ፍቅር ውስጥሽ እንዲ ሊያድር የቻለው? እንዴት እንደሆነ አላቅም። በጣም ህጻን ያለው ነው። እናቴም ዘፋኝ ነው መሆኖ ምላት የነበረው። በተለያዩ አጋጣሚዎች የማይክል ጃክሰን ኮንሰርት ታላቋ ህቴ ቪዲዮ ታመጣና አይ ነበረ። ድንገት ያ ሊሆን ይችላል። በልጅነት አይምሮ፣ በዚህ አይነት የመድረክ አዘፋፍን ሳይ ያ ውስጥ የገብቶ ሊሆን አድሮ ሊሆን ይችላል ግን ይህን ያስጀምረው ለማለት ይከብደኛል። ግን ከህፃንነቴ ጀምሮ በቃ ወስኜ እኔ ዘፋኝ ነው የምሆነው ብዬ፣ ለልጅም ብዙ ጊዜ ምንድን ነው ስታድጉ የምትሆኑት ሲባል እኔ ዘፋኝ ነበረ የምለውና፣ ከድሮ ጀምሮ አውቅ ነበረ ምን እንደምፈልግ ምን መሆን እንደምመኝ። ለእኔ ሙዚቃ ራሴን የምገልጽበት፣ ስሜቴን የምገልጽበት፣ ሲከፋኝም ደስ ሲለኝም የምሰማው የምገልጽበት መንገድ ነው እና ለእኔ ሙዚቃ በጣም ትልቅ ሚና አለው በህይወቴ። እናቴንም ያው ዘፋኝ ነው የምሆነው ብዬ አስቸግር ነበረ ግን በብልሃት ነው ያዘችኝ። ከተማርሽ እፈቅድልሻለሁ ካልብልጃ አልፈቅድም ስባል ጊዜ እሺ ብዬ በትምህርቱም መግፋት እንዳለብኝ ገባኝና አስራ ሁለት ስደርስ ነው የገባኝ ደግሞ አስራ ሁለት የትምህርት መጀመሪያ እንጂ መጨረሻ እንዳልሆነ። ከዛ አይበግድ ኮሌጅ ገብቼ ደግሞ መጨረስ አለብኝ አልኩኝ እና ጨረስኩ። ሙዚቃ ግን ህይወቴ ውስጥ ሁሌም ነበረ። ሊሴም ሀይ ስኩል እያለሁኝ በሳምንት አንድ ቀን ከኤክስፕሬስ ባንድ ጋር እጫወት ነበረ ከዛ ኮሜርስም ገብቼ ኮሌጅ እየተማርኩ በሳምንት ሁለት ቀን ጫወት ነበረ ሮብ እና አርብን። እና ሙዚቃ ጋር ሳልለይ ነው እንደ ሆቢ አድርጌው ነበረ ረጅም ዓመት ትምህርት ላይ የነበርኩበት ጊዜ እንደ ሆቢ ይጠቀመው ነበረ። ከትምህርት ከጨረስኩኝ በኋላ ሙሉ ስራዬን ወደ ሙዚቃው አደረኩኝ። ኮሌጅ የበጠሽው በየትኛው ትምህርት ዘርፍ ነው? ቢዝነስ ማኔጅመንትና ኦፊስ ማኔጅመንት ነው የተመረኩት የሙዚቃ ስራሽንም በዚሁ ለማሳደግ አንዱ መልካም መስክ ነው የመረጥሽው ሁለቱንም ለማጠናከር እናትሽ አሁን ምን ይላሉ በተለይ ከዚህ ከኦስሎ መልስ አገር ቤትም እንደዚሁ ከዛ በፊት ያንን ያህል በትምህርቱም በሙዚቃውም ገዝፈሽ ተፈቅረሽ ሲያዩ የእሳቸው ምላሽ ምንድን ነው በተለይ አሁን ከኦስሎ መልስ በጣም ደስተኛ ነች በጣም ኮራው ብስ ነው የምትለው ከድሮም ጀምሮ አንቺ ትልቅ ቦታ ትደርሻለሽ ትለኝ ነበር። የምትወጂውን ነገር ስለመረቅሽ ትልቅ ቦታ ትደርሻለሽ ትለኝ ነበር እና ያ ያልነው ያው ትልቅነትም እየደረሰልሽ ነው እና በጣም ኮራውበሽ ነው ያለችኝ። በጣም ደስተኛ ነች። በሙዚቃው ዘርፍ መጀመሪያ ስትገቢ የማይክል ጃክሰን ዘፈኖች ተጽዕኖ እንዳሳደሩብሽ ከዛም መጀመሪያም ጊዜ የማይክል ጃክሰንን ዘፈን በእርግጥ እንደዚሁ ተጫወተሻል። የወንዶችን ዘፈን በሴቶች ድምጽ መጫወት ሁሉ አዋኪ መስሎ ይታይሽ ነበር። ምናልባትም ከዛ በኋላ ነው ሀ ለካስ ይቻላል የሚል ስሜትም አሳድሮብሻል። የትኛውን ነበር ተጫወትሽው? የሙዚቃ ህይወትሽስ በጎልማሳነት ህይወትሽ ጅማሮ ከየት ነው? ማን እንደኛ ነበረ የምጫወተው እሱ ካረፈ በኋላ ነው ያው እንደ ሜሞሪያል አይነት ሰርቪስ ነገር ተዘጋጅቶ እዚህ አዲስ አበባ ሁላችንም የተለያዩ አርቲስቶች የእሱን አንዳንድ ዘፈን መርጠን መስራት ነበረብን። ከዛ በፊት ብዙ የወንድ ዘፈን በፍሬ አልጫወትም ነበረና የሴቶች ብቻ ነበር የምመርጠው። ከዛ በኋላ ነው ለዛን ቀን የተለያዩ የእሱን ዘፈኖች መርጠን ሁላችንም ከዘፈንም በኋላ ነው ማን ደ የዛ መድረክ ላይ ተጫወትኩኝ በጣምም መስራት እንደሚቻል የወንድ ዘፈንም በሴት አዙሮ መጫወት እንደሚቻል የገባኝ የዛኔ ነው። ከዛ በኋላ ነው በጣም ብዙ አንጋፋ አርቲስቶች ዘፈንም መጫወት የደፈርኩት የእነ አርቲስት ዶክተር ጥላሁን ገሰሰም እንደ በፍሬ በጫዋት የቻልኩት የ የወንድም ዘፈን ከሞከርኩኝ በኋላ ነው። በኢትዮጵያ ውስጥ የሙዚቃ ህይወት በእርግጥ ምን ደርሷል? በእናንተ ጊዜ ከነሳሻቸው አንጋፋ ኢትዮጵያውያን ጥላሁን ገሰሰ፣ መሀሙድ አህመድን የመሳሰሉትን ሙዚቃ ስራዎች ወዴት ለማሻገር የት ለማድረስ ነው እሳቢያችሁ? በዚህ በእናንተ ትውልድ ጊዜ እነሱ የጀመሩትን አሁን ዱላውን ተረክበናል እኛ ደግሞ እነሱ ካደረሱት ወደ ከፍ ወደ አለ ቦታ ለማድረስ ነው የምንጥረው። ዓለም አቀፍ ትላልቅ መድረኮች ላይ መሳተፍ እና ማስተዋወቅ፣ እነሱም ሰርተውታል። ሙላቱ አስታጥቄ በጣም ኢትዮጵያን ጃዝ በዓለም በሙሉ አስተዋውቋል። እሱን ይዘን እንግዲህ እኛም ደግሞ የራሳችንን ደግሞ አሁን ያለንበትን የእኛንም ትውልድ የሚገልጹ አይነት ዘፈኖችን እየሰራን ለዓለም መድረኮች ማስተዋወቅ ነው። አብዛኛው ዎቻችን ህልማችን። የመጀመሪያ ስራሽን ከህዝብ ጋር ያስተዋወቀች በተለይም መድረክ ላይ ኢትዮጵያውያን ጋር ያስተዋወቀች ስራሽ የትኛው ነው? ከኢትዮጵያውያን ጋር ያስተዋወቀኝ ስራዬ ከአንተ አይበልጥም የሚለው ነው። እናቲማን ግጥምና ዜማ የጻፈልኝ ዘፈን ነው። ኪሩቤል ተስፋዬ ያቀናበረው ከአንተ አይበልጥም የሚል ዘፈን ነው። up? Uh -oh. በዛ አላቆምሽም። ማነው ፍጹም እንደዚሁ በ2015 ከዚያም ወገግታን አቅርበሻል። በተለይ ወገግታ እንደዚሁ ለኦል አፍሪካ ሚዚክ አዋርድስ ለስድስት ጊዜ በእጩነት ለሽልማት አቅርቦሻል። ከዛ ውስጥ ሶስቱን አሸናፊ ነሽ። የአመቱ አልበምም ለስከ መባል በቅቷል። ኢትዮጵያ ሙዚቃ ዓለም አቀፍ መድረክ ላይ ሲወከል ከአድማጮች ወይም ከድምተኞች ምን አይነት ስሜት ይሳድራል? በተለይ የሙዚቃን ጣዕም የሚያውቁ ሰዎች እንዴት ነው የሚያጣጥሙት? በጣም ነው የሚወዱት። እኛ ኢትዮጵያኖች ያለን ልዩ ነገር አለም ገና ያልሰማው አዳዲስ ዜማዎች አሉ። አዳዲስ የሙዚቃ መሳሪያዎች አሉ። አዳዲስ ዜማ ከሄድ አዳዲስ ግጥም አጻጻፍ አለን። ቃላቱን ራሱ አንዳንዴ ሙዚቃ አለም አቀፍ ቋንቋ ነው የሚባለው። ቃላቱን ባይሰሙት ግን፣ ትርጉሙ ባይገባቸውም ሲሰሙት ስንቅላጼው ደስ ይላቸዋል፣ እና በጣም ደስተኞች ናቸው። እስከዛሬ ድረስ እንዴት ነው ይህንን ነገር ሳናውቅ ማለት እንዴት ነው ማናውቀው? እንደዚህ ቆንጆ ነገር እያለ እንዴት ነው ማናውቀው ያውቀው ነው ብዙዎቹ የሚሉት እና የተለያዩ ደግሞ ወዝዋዜዎች አሉን። አፍሬማ መድረክ ላይ ገር እየዘፈን ነበር የዘፈንኩት እና እስክስታም ጨፍር ነበር እና ከዛ ከወረድኩኝ በኋላ በጣም ስለ እንዴት ነው የእስክስታው የትከሻ ዳንስ እንዴት ነው በቃ ታለማመድ ናለሽ እያሉ በጣም ፍላጎታቸው ሰፊ እንደነበረ ነው ያሳየኝ። ማነው ፍጹም አቀባበሉ እንዴት ነበር? ከእነኛ ስራዎች ውስጥ የበልጥ ጎልቶ በህዝብ ዘንድ የተወደዱልሽ የትኞቹ ነበሩ? ማነው ፍጹም፣ በጣም በጥሩ ሁኔታ ነው አድማጮች የተቀበሉልኝ። ከዛ ውስጥ በጣም የተወደደው ዘፈን ይከለክላለን፣ እሱንም ናቲማን ነው ግጥምና ዜማ የጻፈልኝ የተቀናበረው ደግሞ አፍክንነ ከሚሆኑ ዋ ባሉ ጉዜኞች ያቀናበሩልኝ ጋር ደግሞ ተያይዞ የዘንባባ ቀለበት አለው አስብ አለው እወድ አለው ልቤ ለአንተ ሁሌ ቦታ አለው። አስብ አለው እወድ አለው ልቤ ለአንተ ሁሌ ቦታ አለው። ለ ተወደዋል ግን ይከለክላል፣ ሁሉንም በጣም በልጠዋል። ወገግታስ ያመቱ አልበም ያሰኘው እሱስ እንዴት ነው? ከነዚያ ውስጥስ የበለጠ የብዙውን ሰው ስሜት የገዛው የትኞቹ ናቸው? ወገግታ የተሰኘውም ትንሽ የወጣበት ጊዜ በጣም ብዙ ሕዝብ የሚያደምጥበት ዘፈን ባይሆንም፣ ግን ጥሩ ተቀባይነት አግኝቷል ማለት እችላለሁ። ከዛ ውስጥ ደግሞ በጣም የተወደደው ገርዬ የሚለው ዘፈን ነው። እንደውም አንዳንድ ሰዎች ገርዬ፣ ያው ክሊፕ ወጣለት ገርዬ የወጣ ራሱ አንዱ ሰዎች ሙሉ አልበም ወጥቶ እንደሆነ ዘፈኑ የተመረጠው ሳይሆን፣ እንደ ስለ አንዳንዴ አንዳንድ ዘፈኖች አንድን አልበም በጣም ያሳድጉታል። አንዳንዴ ደግሞ ራሳቸው ብቻ ይጎሉና ሌሎች ዘፈኖች ላይ እንደ ግርዶች ነገር ይሆናሉ ማለት ይቻላል እና ልበ che sentai che በተሳኩልሽ የሙዚቃ ስራዎችሽ ውስጥ የናቲማን አሻራዎች አሉ። ናቲማን አሁን ያለው እዚሁ እኛ ጋ ነው አውስትራሊያን ያለው ከአብዛኛው ሰው በተለይ አሁን ከኦስሎ በኋላ አንቺ በመላለም ለማግኘት የማይፈልግ የለምና ከናቲማን ጋር አውስትራሊያ ውስጥ እንደገና በሪዩኒየን መልክ አብራችሁ የምትጫወቱበት ቀን ይመጣል ብለን ደፍረን ማሰብ እንችላለን፣ በጎ ፈቃድሽ ቢሆን። አዎ በጣም በጎ ነው። በምን እድሌ ነው እንደውም የምለው። ምክንያቱም ከናቲ ማን ጋር በጣም ብዙ መድረኮችን አለ ተጫውተናል። መጀመሪያ አሜሪካ ስንሄድን ኮንሰርቶች ነበር የሄድነው እና በጣም ብዙ የመድረክ አያያዝ ተምር ያለው ከናቲ ማን ጋር በነበረኝ የስራ ቆይታ እና ለኔ እንደ መንቶር ሁሉ አየዋለሁ እና ተገናኝተን አንድ ላይ አንድ መድረክ ላይ መጫወት ቢመቻች በጣም እድለኛ እንደሆንኩ አይነት ስሜት ነው የሚሰማኝ። ናቲ ማንም ይህንኑ እንደሚናፍቅ እርግጠኛ ነን። በተለይ ግን በአውስትራሊያ የሚገኙ ኢትዮጵያውያንና ትውልድ ኢትዮጵያውያን ይህንን ቃልሽን ጠብቀሽ መድረክ ላይ ለማግኘት ጉጉ እንደሚሆኑ እርግጠኛ ነኝ። በኦስሎው ወቅት ሙዚቃ ስራሽ በኋላ ከጠቅላይ ሚኒስትሩ ጋር አብይ ጋር ተገናኝታችኋል። የዛን ወቅት ምን አሉ? አንቺስ በጠቅላይ ሚኒስትሩን ስታገኝ የመጀመሪያ ጊዜ ነው ወይስ ከዛ በፊትም ማግኘት ቻችሁ ታውቃለሽ? ምን አይነት ስሜት ተሳድሩብሽ የሳ ቸው ስኬት ከኖቤል ሰላም ሽልማቱ ጋር በተያያዘ መልኩ ምን አይነት ስሜት አሳደረብሽ? በአንቺም የዚህ የስደተኛ ሕይወቶች ውስጥ ገብቶ የመስራቱ ነገር ለብዙዎቹ የሰላም እጦት ነው አንዱም ለመፈናቀል ምክንያትና በስደተኛ ሕይወት ውስጥ ያ ሰላም የሚለው ትርጓሜ ምን አሳደረብሽ? መልሳቸው በጣም በርቱ፣ ጎበዝ፣ በጣም ደስ የሚል ስራ ነው የሰራችሁት እኛን አይደለም ሀገር ነው ያሰራችሁት ነበር ያለኝ እና በጣም ነው ደስ ያለኝ። ይሄ መጀመሪያ ጊዜ አለም ታገኛቸው ከዚህ በፊት ሙዚቀኞችን በሙሉ ጠርተው ስለ ሙዚቃ አውርተው ወይም ነገር እንግዲ ቤተ መንግስትን እንድንጎበኝ አድርገው በጣም ግብዣ ተደርጎልን ነበር እና የዛኔም አግኝቻቸዋለሁ። በግሌ ግን ስራዬንም አይተው በማመስገን ደረጃ ይሄ ነው የመጀመሪያው ማለት የምችለው ማለት በጣም ደስተኛ ነኝ በዚህ አይነት ሽልማት በመሸለባቸው እኔ በግል ምክንያቱም ቀነህ እንዳልከው ስደተኞች ላይ ይሰራ ነው እና የመጀመሪያውን ካምፕ ሲሄድ ትዝ ይለኛል ወደ ጉሬ ሸምቦላ ዛሬ ሁለት አመት በፊት ነበር የሄድኩትና ኢትዮጵያ በጣም ጭራ ጊዜ ላይ ነበር የነበረው እና እዛ ሱዳኖቹን እያየሁን እንደው እግዜር ያምጣውና የእኛም ዕጣ ይህ ሊሆን ይችላል። ይሄ በጣም ፈርቼ ነበር የዛን ካምፑን ስጎበኝ ሳይ ነበረው። የስደት ኑሮ ቀላል አይደለም። ጦርነት ሸሽቶ መሰደድ ደግሞ ቀላል ነገር አይደለም። ብዙ ጊዜ የሬፊጂ ካምፕ ውስጥ ሰዎች ከ አስፈላጊ ከሆኑ ነገሮች በላይ የለም። የሰው ልጅ ደግሞ መስራት በሰላሙ ወጥቶ ገብቶ እንደ አገሩ የፈለገውን ሰርቶ መኖር የመሰለ ነገር የለም እና ብዙ ጊዜ ካምፕ ውስጥ ሲኮን ምግብ ያው የተመጠነ ምግብ ሁሉም ነገር የተመጠነ ነው፣ እና በጣም ከባድ ህይወት እንደ ሰው የሰው ልጅ በጣም የሚፈተንበት ወቅት ነው። እና እነዛን ነገሮች ስለማይ ለኢትዮጵያ ስለ ሰላም መሰለኩ ስለ ሰላም መፈለጉ ኢትዮጵያ ወደ ሰላም መንገድ እንድትጓዝ መመኘታችን ሁላችንም እንደ ሰው በጣም አስፈላጊ ነው ብዬ አስባለሁ። ምክንያቱም የጦርነት ሁላችንም ያጠፋናል እንጂ የሚያለማ የለም። የወንድማማች ጦርነት ደግሞ ማንም ማንም አሸናፊ አይሆንም። ወንድም ወንድሙን ገድሎ ሊያሸንፍ አይችልም እና ስለ ሰላም ብናወራ ስለ ሰላም ብንሰብቅ በጣም ጥሩ ይሆናል እና በመሰላዋቸው በጣም ደስተኛ ነኝ። የዩኤንኤችሲአር ሀይ ፕሮፋይል ሰፖርተር ነሽ። በዛ ስደተኞቹን ህይወት አይተሻል። በተለይ ለጋ ህጻናቶች የመጀመሪያ ጣፈንታቸው ስደት ካምፕ የሚወለዱ አሉ። እዛው ህይወታቸው የሚቀጠፍም ህጻናቶች አሉ። እንዲሁም የሴቶች ህይወት ላይ በርካታ የሆኑ አስከፊ የሆኑ ነገሮች፣ አስገድዶ መደፈርም ሆነ ሌሎች ነገሮች እንደዚሁ ይደርሳሉ። የሚወዳቸው ልጆቻቸውን መመገብ አቅቷቸው ከአቅም ቢስ ሆነው እንባቸው የሚፈስ እናቶች አሉ። በተለይ ትኩረትሽም እንደዚሁ ሴቶች ላይ ነው። ምን መደረግ አለበት? ይህንን ከዩኤንኤችአር ጥረትሽ ባሻገር አሁን ኢትዮጵያ በተቃራኒው ዓለም አቀፍ ስደተኞችን ወደ 93 ሺህ በላይ የሆነ መቶ ሺህ የሚቆጠሩ ሰዎችን ታስተናግዳለች። እንደዚሁም የውስጥ ተፈናቃዮች ከሶስት ሚሊዮን በላይ ያህል እንደሆነ በዓለም ትልቁ ሪኮርድ ሆነ ተነግሯል። እነዚህ ሁሉ ባሉበት ውስጥ በአንቺ ህይወት ውስጥ የሚያሳድረው አዘኔታም ሆነ የበለጠ ለእገዛ ስሜትሽን እንዲያነቃው እንቅልፍ እንዲነሳሽ የሚያደርግ ነገር ሊሆን ይችላል። በዚህ መስኩ ስትሰማሪ አእምሮሽ ውስጥ የቀረው ነገር ምንድን ነው? በተለይ በስደት ህይወት ውስጥ ካሉ ህጻናት ልጆች ወይም ደግሞ ሴቶች ላይ ምን አድሮብሻል? ምንስ ሊደረግላቸው ይገባል? ታያለሽ፣ በመላው ዓለም ያሉ ኢትዮጵያውያን ይህን አይነት እገዛና ትብብር ለማድረግ እያንዳንዱ ሰው ትኩረት አድርጎ የምሰራው ሴቶች ላይ ነው። ምክንያቱም ብዙ ጊዜ ሴት የቤተሰብ ሰዎች ብዬ ነው ነው የማስበው ምክንያቱም ህፃንም ሆነች ትልቅ የወንድሞቿን የታናናሾቿን ሀላፊነት የመሸከም ባህሪ አለ ከተፈጥሮ ጋር የመጣ ነገር ነው እና ብዙ ሴቶች ደግሞ በባህሪ በአቅም ደካማ ስለሆኑ ብዙ ፆታዊ ትንኮሳም የመሳሰሉ ነገሮች የተለያዩ አደጋዎች ይደርሱባታል እና እነዚህ ነገሮች እንዳይፈጠሩ ዋናው መሰረት መሆን ያለበት ሁላችንም ስለ ሰላም ማሰብ አለብን አንዳንዴ ማህበራዊ ድረገጻችን ላይ ስንጽፍ የምንጽፋቸው ምልክቶች አናጭ ናቸው ወይ ስሚ የሚያበጣብጡ የሚያባድሉ ናቸው ወይ ብለን ራሳችን መፈተሽ አለብን ብዬ አስባለሁ። ምክንያቱም ሁላችንም የአቅማችንን ድንጋይ ነው ማስቀመጥ የምንችለው። እኔ የተለያዩ ካምፖች እየጎበኝ ሆኝ ግንዛቤ እፈጥራለሁ፣ እነዚህ ሰዎች መስራት እንዲችሉ በቅርብ ጊዜ አገር ውስጥም ለተፈናቀሉት ይህ ዓለም ሀገራቶች ጋር ተሰባስበን እየመከርን ነበረ። እንዴት እናደርግ? ምን ማድረግ አለብን? ዘላቄታዊ ያለው መፍትሔ መገኘት አለበት ተብሎ ንግግር ላይ ነበረን እና ዋናው ነገር መፈጠር ያለበት ሰላም ነው። እነዚህ ሰዎች ሀገራቸው ተመልሰው የሚችሉ ከሆኑ መፈናቀላቸው እዛ ጋር ያበቃል እና ሁላችን አብሶ በዚህ ጊዜ ላይ የሚፈጠሩት ያሉት በማህበራዊ ድረገጽ ላይ በሚጻፉ ነገሮች ናቸው እና የምንጥፋቸውን ነገሮች የምንላቸውን ነገሮች የምንጠቅማቸውን ቃላቶች፣ ምክንያቱም ነፃነት ከኃላፊነት ጋር ብሎ ነው የሚመጣው። እኔ ነፃ ነኝ ማለት የፈለኩትን ሰው ተግባለው አልፈትም ማለት አይደለም። ሳደም ከራሱ ትክክል እንዳልሆነ ማወቅ አለብንና ለተለያዩ ኢትዮጵያኖች ሁሉም የምለም ነው የምመክረው ንባር ስትጽፉ የሚያንጸንን ነገር የሚያሳድገንን ነገር የሚያግዘንን ነገር እያስተዋልን እንስራ ማለት ነው የምፈልገው። ለሰላም ደጋግመሽ አንስተሻል። በዓለም ግዙፍ የሆነው የሰላም መድረክ ላይ በኖቤል የሰላም ሽልማት ማዕከል ገዝፈሽበታል፣ ደምቀሽበታል፣ የበርካቶችንም ህሊናና መንፈስ ገዝተሻል በሙዚቃ ስራሽ። ኢትዮጵያ ውስጥ ስለ ሰላም የሚነገረው ዘፈን የማህሙድ አህመድ ነው ለረጅም ጊዜ አሁን በዚህ ጄኔሬሽን ሰላም መልእክተኛነትሽ የሰላም መድረክ ላይ ቆመሽ ገዝፈሽ መታየትሽ፣ ስለ ሰላም የሚሰብክ ሰላምን የሚያጎላ የሚያደምቅ አንድ የሙዚቃ ስራ በኢትዮጵያ አዲስ አመት ላይ በሚቀጥለው ዓመት ወይም በዚሁኛ በ2012 ወይም በፈረንጆቹ 2020 ላይ ለመስማት ብናስብ ልክ አይደላችሁም እንባላለን ወይስ ያንን በመጠበቃችን ጥሩ ተስፈኞች ልንባል እንችላለን? ሰላም ዘፈን መለኘታችሁ ተስፈኛ መሆናችሁም በጣም ጥሩ ነው። በተስፋ በትዕግስት ጠብቁን። አንድ ጥሩ ምስራት አለኝ። እኛም ቅርብ ጊዜ ሀብታሙ ቦጋ ላይ ግጥምና ዜማውን የጻፈበት ከሙዙ ከሳ ያቀናበረው የሰላም ዘፈን ሰርተን እናቀርባለን። እምመክረው ማሰማት በምትችሉበት ጣቢያ በሙሉ ስለ ሰላም ብናሰማ፣ ስለ ሰላም ብንሰብ የሰው ልጅ ውስጡ ሰላም ማሰብ ይጀምርና አንድ ሰው ደግሞ ውስጡ ሰላም ከሆነ ቤተሰቦቹ ሰላም ይሆናሉ። ቤተሰቦቹ ሰላም ከሆኑ መንደር ሰላም ይሆናል። መንደር ሰላም ከሆነ ሀገር ሰላም ይሆናል። እንደዛ ነው እና ሰላም መጀመሪያ ከውስጥ መምጣት አለበት። ከውስጥ ደግሞ እንዲመጣ እኛ ሳይሰለቸን ሳይታክተን መጨቅጨቅም ቢሆን ቢመስልብን እንኳን ተስፋ ሳንቆርጥ ስለ ሰላም መስበክና ማውራት አለብን እላለሁ። የቤትጂ በሙዚቃ አለም ያላት ህልም ከልጅነት ጀምሮ ግማሹ እውን ሆኗል። በአሁን በጉልምስና እድሜዋ ከዚህ በኋላ የምትመኘው የሙዚቃ ህይወቷ እስከምን ደርሶ ማየት ነው እንግዲህ "ሰው ያስባል፣ እግዚአብሔር ያሳካል" ነው የሚባለው እና ወደፊት የግራሜ አዋርድ አሸነፌ ነው ራሴ ማየት የምመኘው እንደዛ አይነት ትላልቅ መድረኮች ላይ በብዛት መጫወት መቻልን ነው የምመኘው ና እኔንም ሀገሬንም ወክዬ ትልቅ ደረጃ መድረስ ነው የምፈልገው። አውስትራሊያ መምጣቱንም እንዳትዘነጊ። የግራሚው አዋርድ ምኞትሽ ማይረሳም የግራሚ አዋርድ ምኞትሽ ይሆን እንደሚሆን እርግጠኞችንን። ከዛ ይልቅ ከባድ መስሎ የሚታየው አንቺ አውስትራሊያ መምጣት ነው። ቤቲጂ ስለ ቃለ ምልልሱ እናመሰግናለን። እስካሁን ድረስ ሙዚቃ አለም ያለሽ ህይወት ስኬታማ እንደሆነ ሁሉ የወደፊት ህይወትሽም በአንድ ግራሚ ብቻ ሳይሆን በደርዘን የሚቆጠሩ ግራሚዎችን አሸናፊ እንድትሆኝ አንቺም ኢትዮጵያም ዳግም በግዙፍ መድረክ ላይ ጎልተሽ ደምቀሽ የምታይበት ጊዜ እንዲመጣ ምኞታችን ነው። ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። በሚቀጥለው አውስትራሊያ እንገናኝ። እንግዲህ ለመምጣት በጣም ጓደኛ ነኝ። ይህን አደርሳለሁ። የሚመለከታቸው ሁሉ አድርሱ። ያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ኤዩ አምሃሪክን ይጎብኙ። Enjoy more stories in your language by visiting sbs.com.au.